ከሳምንት በፊት በኦሮሚያና ሐረሬ ክልሎች እንዲሁም በድሬዳዋ አስተዳደር ተከሰቶ በነበረው ግጭት ድሬዳዋ ላይ ለጠፋው የሰው ህይወትና ንብረት ተጠርጣሪ ናቸው ያላቸውን አምሳ አንድ ግለሰቦች ይዞ እየመረመረ መሆኑን በፌዴራል አቃቢ ህግ የድሬዳዋ ቅርንጫፍ አስታውቋል። በእለቱ ድሬዳዋ ላይ ተከሰቶ በነበረው ግጭት የሰባት ሰዎች ህይወት ማለፉን የከተማዋ ኮሚኒኬሽንስ ጉዳዮች ቢሮ አስታውቆ ነበር። አዲስ ቸኮል ዝርዝር አለው። ከሳምንት በፊት በድሬዳዋ ከተማ ተከስቶ በነበረው ግጭት ለተከሰተው የሰው ህይወትና ንብረት ጥፋት እንዲሁም ለአካል ጉዳት መንስኤ ናቸው ተብለው የተጠረጠሩ አምሳ አንድ ግለሰቦችን መያዙንና ምርመራም እያካሄደ መሆኑን የፌዴራል አቃቤ ጽፈት ቤት ድሬዳዋ ቅርንጫፍ ምክትል ኃላፊ የሆኑት አቶ ረዴት ግርማ ለጋዜጠኞች አስታውቀዋል። ምርመራውንም በቡድን ተከፋፍለው እየሰሩ መሆናቸውን ተናግረዋል። በሰሞኑ በተከሰተው ሁከትና ረብሻ በርካታ ሰዎች ተይዘው ነበረ። አብዛኛው በጸጥታን ለማረጋጋት የተያዙ ሰዎችን ነበሩ። ነገር ግን አብዛኞቹ ከመንገድ ላይም ሲሄዱም ሊያዙ የቻሉበት ሁኔታ ከተማውን ለማረጋጋት በተወሰደው እርምጃ ያሉ ከመሆኑ አንፃር አብዛኞቹ የተለቀቁበት ሁኔታ አለው። ነገር ግን ሶስት የምርመራ ቡድን ተቋቁሟል። ከአንደኛው ቡድን ከግድያ ጋር ተያይዞ ያሉ ጉዳዮችን ሊመረምር ነው። ሌላው በአካባቢ ጎሮ ባርጌሌ እና ወደ ሳቢያን አካባቢ ጀርባ ያሉት የተፈጸሙ በንብረት ላይ ጉዳት፣ ቃጠሎ፣ መኪና ማቃጠል እና ሌሎችም ጉዳቶች የደረሱ ስለሆኑ እሱን ይመረምር አንድ ቡድን ተዋቅሯል። አሁን ባለበት ሂደት በዚህ አካባቢ አስራ አራት ሰዎች በቁጥጥር ስር ውረው ምርመራቸው እየተካሄደ ያለ ሲሆን ነገር ግን ሕዝቡን የማረጋጋት ስራ ስለሆነ ቀጣይ የሚመረም የሚያዙ ሰዎችን በርካታ እንዳሉ ከወዲሁ መገመት ይቻላል። ነገር ግን 14 ሰዎች በቁጥጥር ስረው ምርመራ እየተደረገ ነው ያለው። ከቃጠሎ ጋር የተገናኘ ከአዲስ አበባ የእሳት ቃጠሎ የሚመረምር ቡድንም መጥቶ ምርመራ እያረገበት ያለበት ሁኔታ ነው ያለው። ሶስተኛው ቡድን እንግዲህ ሳቢያን መስቀለኛና ገንደ ተስፋ አካባቢም ደግሞ በርካታ ንብረቶችና ሰውም አካል ላይም ጉዳት የደረሰ ለመሆኑ መጠን በዚህ ጋር ተያይዞ 36 ሰዎች በቁጥጥር ስር ያሉ ሲሆን እነዚህ ጋር ተገናኝቶ ምርመራው የተጀመረበት ሁኔታ ነው ያለው። አምሳ አንዱ ተጠርጣሪዎች ፍርድ ቤት ቀርበው የጊዜ ቀጠሮ ተጠይቆባቸዋል ብለዋል አቶ ረዴት። በወቅቱ በድሬዷ ተከስቶ በነበረው ግጭት የሰባት ሰዎች ህይወት ማለፉን የመንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቆ ነበር። ምክትል ኃላፊው አቶ ሬድዮ ተያይዘውም ከጳጉሜ ስድስት ጀምሮ እስከ መስከረም ሀያ አምስት ቀን ድረስ በድሬዳዋ በተደጋጋሚ በተከሰቱ ረብሻዎች ተሳታፊ ናቸው ተብለው ተይዘው የነበሩ ስልሳ ሰባት ተጠርጣሪዎች ላይ ክስ መመስረቱን አስታውቀዋል። ሆኖም በሀያዎቹ ላይ በቂ ማስረጃ ባለመገኘቱ ተለቀው፣ የአርባ ሰባቱ ክስ በፍርድ ቤት እየታየ ነው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።